የወጣቶች ዓለም የአስራ ሁለተኛ ክፍል የዩኒቨርሲቲ መግቢያ ፈተና ስሙ እንደሚጠቁመው ወደ ዩኒቨርሲቲ ለመግባት የሚያስችል መሸጋገሪያ ድልድይ ነው። ስለሆነም በርካታ ይህንን ድልድይ መሻገር የሚፈልጉ ወጣት ኢትዮጵያውያን በፈተና ወቅት ተግተው ያጠናሉ። ልክ የዚህ የውጥረት ሰሞን ሲያልፈስ ጊዜያቸውን በምን ያሳልፋሉ? የዘንድሮ የ12ኛ ክፍል ተፈታኝ ሊንዳ አለማየው የ19 ዓመት ወጣት ናት። ለወጣቷ አጠቃላይ የፈተና ጊዜውና ከዛም በኋላ የነበረው ሁኔታ አስደሳች አልነበረም። አባቴ ታሞ ነበረ። በዛ ሳይ ፈተና ስፈተን ታሞ ነበረ እና ያው ያረፈው ከሀያ ቀን ቀናቶች በፊት ነው። ስለዚህ እስካሁን ምንም አክቲቪቲ አላረኩም። ሰመር ላይ ማለት ነው። ቤት ውስጥ ያሳለፍኩት ብዙ ጊዜ። አሁንም ሀዘን ላይ የምትገኘው ሊንዳ ትንሽ እንደተረጋጋች በበጎ ፈቃደኝነት ለማስተማር ወስናለች። ስራ ለመጀመር ያሰብኩት ነው። ቮለንተሪዝም አክቲቪቲን ያሰብኩት ቮለንቴር ሆኖ ህጻናቶችን ማስተማር ማለት ነው። እሱን ያሰብኩት። በበጎ ፈቃድ ትምህርት የምትሰጭበት አጋጣሚ አለ? አዎ፣ አጋጣሚ አለ ብዬ አስባለሁ። አሁን ሰመር ስኩሎችም ስላሉ ቮለንተሪዝም አክቲቪቲ የሚቀበሉ የተለያዩ ትምህርት ቤቶች አሉ። ያው እዛ ትምህርት ቤት ገብቼ ለሁለት ወርም ቢሆን ለማስተማር አስቤያለሁ። ሰርተፊኬትም ስላሉ ለስኮላርሽፕም ስለምፈልገው ያው አስቤያለሁ። ምን አይነት ውጤት የምታመጭ ይመስልሻል? እንዴት ትገመግሜዋለሽ? ጥሩ ውጤት የማመጣ ይመስለኛል። ምክንያቱም ፈተና ላይ ስገባ አጥምቼ ነው የገባሁት። ያው ትንሽ በመሀል የነበሩ ችግሮች ነበሩ እንጂ ያው ጥሩ ውጤት አመጣለሁ ብዬ አስባለሁ፣ በራሴ ማለት ነው። ወደፊት ምንድን ነው መማር የምትፈልጊው? አርኪቴክቸር ነው መማር የሚፈልገው፣ አርኪቴክት ለመሆን የምፈልገው እንድናኝ ውስጥ ማለት ነው። እሺ ስለዚህ በሂሳብ ጎበዝ ነሽ ማለት ነው። ልጆችንም ማስጠናት የምትፈልጊው የሂሳብ ትምህርት ነው? አይዞ ስለዛ ማስጠናት ንፈልገ እንግሊሽ ያው ሂሳቡን ማስጠናሉ ግን እንግሊሽ ላይ ነው እዛ ትኩሰት ማለት። ዘንድሮ ለሁለተኛ ጊዜ የአስራ ሁለተኛ ክፍል ብሔራዊ ፈተና በግሏ የወሰደችው ወጣት ምህረት ተሾመ ደግሞ ብዙም የረፍት ጊዜ የላትም። በአሁኑ ሰዓት በኮሌጅ ደረጃ ነርስ ለመሆን በመማር ላይ ትገኛለች። ውጤቱ ስላልመጣልኝ ነው እንጂ እሱም እንጂ ከዛ በፊት ሜድሲን ነበር ቢደርሰኝ ምጋባ የነበረው ማለት ነው ስላደረሰኝ ምናልባት በአሁኑ አመት ከደረሰኝ ያንን ፊልድ ይዤ እንደሚሄድ አሁን ያው ክላስ ነርሲንግ ያው አመቱን ክረምቱንም ስለምንማር ክላስ ላይ ነበርኩኝ። ያኔ ደግሞ ትፈትን አፓረንት ላይን ስለነበር ያው አፓረንት አልፈቅጄ ወደ እዚህ መጥቼ ካስተፈትንኩ በኋላ አፓረንት ጨርሼ አሁን ደግሞ ወደ ክላስ ገብትን አሁን ክላስ ላይ ነኝ ማለት ነው። ክረምቱን ማሳልፈው ጥሩ በአሁኑ ውጤት የሚመጣልሽ ይመስልሻል? አዎ ምክንያቱም ከመጀመሪያው አመት የአሁኑ አመት በጣም የተሻለ ነው። ጎንደር ከተማ ነዋሪ የሆነው ጌትነት መኮንን ደግሞ ጊዜውን የሚያሳልፈው መጽሐፍ በማንበብና ፊልሞች በመመልከት ነው። እሱም ሆኑ ጓደኞቹ ከዚህ የተለየ ጊዜ ማሳለፊያ የላቸውም።

እሷስ ጊዜዋን በምን ታሳልፋለች? እኔ አሁን ባለበት ደረጃ ከኔ ታናናሽ እህቶች ስላሉ እነሱን አስጠናቸዋለሁ። ሶስተኛዋን የአራተኛ ክላስ መጽሐፍ ምናምን አስብባታለሁ። ያስኛ ደግሞ ሰባተኛ ናት፣ የስምንት ምናምን አስጠናታለሁ። ሌሎችስ አንቺ የምታውቂያቸው ጓደኞችሽ የእረፍቱን ጊዜ እንዴት እያሳለፉት ይገኛሉ? የኔ ጓደኛም እንደ እኔ ናት። ያው እሷን ታጣናለች፣ አንዳንዴ ፊልም ምናምን ታያለች ራሷን ለማዝናና። አንቺስ? እኔም ያው ልቦለት ምናምን አላባለሁ ለአንዳንድ ፊልም ምናምን አላለም። እሺ፣ ውጤት መቼ ነው የሚመጣው? ውጤት ሀምሌት ይባላል። ያው እርግጠኛ ብለው ህብስት ወደፊት በጤናው ዘርፍ ካልሆነ ደግሞ የኢንጂነሪንግ ወይም ምህንድስና ተማሪ መሆንን ትመርጣለች። አበቅ የለሽ ሙሉጌታም እንዲሁ እንደ ሌሎቹ ወጣቶች በአሁኑ ሰዓት በረፍት ላይ ትገኛለች። ሆኖም የጎንደር ከተማ ነዋሪዋ ወጣት በረፍት ጊዜዋ ብዙም የምሰራው ነገር የለም ትላለች። ያው ዝም ዬና አለው ከአነባለው ሌላ ስራ የለኝም፣ ግን የሆነ ስራ አግኝቼ መስራት ብችል መስራት እፈልጋለሁ። ስራ መስራት ትፈልጋለሁ አልሽ። ምን አይነት ስራ ነው የምትፈልጊው? ሱቅም መስራት ፈልጋለሁ። እስከዛው ውጤት እስከሚጣመጣልኝ ያገኘትም መስራት እፈልጋለሁ። ግን ምንም አይነት የሚሰራ ነገር ስለሌለ ዝም ብዬ ነው ያለሁት። ቤተሰቦች እንረዳለ፣ እዛ ላይ አነባለሁ። ሌላ ሙያ የለኝም። ሌሎች ጓደኞችሽስ እረፍቱን እንዴት ነው የሚያሳልፉት? ያው ሌሎች ጓደኞች በስራ ላይ ነው ያሉት። ሆቴሎች ገብተው ካፌ አስተናጋጅ ምናምን ነው የሚሰሩ አንቺ በራስሽ ያደረግሽው ጥረት ምን ነበረ? ለመቀጠር ያደረግሽው ጥረት? ያው ለመቀጠር ለደላሎች ነገር ያለሁ ምናምን፣ ግን መስራት የፈለግኩት ሆቴል ምናምን ስለ አልነበረ ነው ያልገባሁት። እኔ መስራት ፈልገው ሱቅ ቡቲክ ነገር ምናምን እንደዛ መስራት ፈልጌ ነበር፣ ግን የፈለግኩትን አላገኘውም። ያለምንም ስራ እቤት የተቀመጠችው አበቄለሽ በአሁኑ ሰዓት ስራ ማጣቷ ብቻ ሳይሆን የውጤቷ ጉዳይም ያሳስባታል። ተዘጋጅተን ነው የተፈተና። አንድ ትምህርት ያልሰራው ትምህርት አለኝ እዚህ ጥያቄ ውስጥ ከቶኛል። ቢሳካ ምንድን ነው ወደፊት መማር የምትፈልጊው? ቢሳካ ልጅ ከመጣ ዩኒቨርሲቲ ገብቼ ቢዝነስና ኢኮኖሚክስ ማጥናት እፈልጋለሁ። ሌላው ለዛሬ ያነጋገርነው ወጣት የአዲስ አበባ ነዋሪ ናሆም አማረ ነው። የአስራ ስምንት ዓመቱ ወጣት ያለፉትን ሶስት ሳምንታት ዘና እያለ እያሳለፈ መሆኑን ገልጾልናል። በአብዛኛው ቤት ከጓደኞች ጊዜ ምቀሮ የተለያዩ ጌሞች፣ እንደገና ደግሞ የቴድ ምናም ጌሞች ያሉ ካርታዎች፣ እና ሌላ ቫኬሽን ናም በመሄድ በመዝናናት ከፋሚ ጊዛ ማለት ነው። ይሁንና ናሆም ወጣቶች ሙሉ የእረፍት ጊዜያቸውን በመዝናናት ማሳለፍ የለባቸውም ይላል። ያው አሁን እረፍታችን አምስት ወር ነው። ስለዚህ እኔ ፐርና የምመክራቸው ስራ ነገር ወይ እያንዳንዱ ተማሪ መረጠው ፊልድ አለ ከፊልድ ጋር የተገናኘ ነገር ቢሰሩ ስላገቷቸው ማለት ነው። አምስት ወር ስላለ ስራ መስራት ይሻላል። አሁን እንደነገርከኝ ከሆነ ግን አንተ ራስህ እስካሁን ድረስ በደንብ እየተዝናናህ ነው ያለኸው። የስራውን አለም ታዲያ መቼ ነው የምትቀላቀለው? አንድ ሳምንት ነው ይቀረኛለን ማለት ነው። የመጀመሪያ ሀሳቤ የማዘር ቢሮ አለ እዛ የወረቀት አመላላሽ የሚያመላልስ ያው ብዙም እንትን ወረቀት ምናምን አፕሊኬሽን የሚያስፈልግ እንደዚህ ፌቨር ነው እንደዚህ ዋ ስለሆን እዛ ቀጠኛለች ኦር እሱ ካልሆነ ደግሞ ቮለንተሪ የሚያስከንዱ ትምህርት አለ ክረምት ትምህርት ሲቶር የሚሰጥ እና እዛ ለመስራት ሌላ አስቤያለሁ። ናሆም የአስራ ሁለተኛ ክፍሉ ፈተና እንደጠበቀው አልከበደውም። ፈተናውንም እንደሚያልፍ ባለሙሉ ተስፋ ነው። ከዚህም ሌላ ወጣቱ ወደፊት መማር የሚፈልገውን ጠንቅቆ ያውቃል። በመጀመሪያ ምህንድስና፣ ለሁለተኛ ዲግሪው ደግሞ አርኪቴክቸር ወይም የሥነ ህንፃ ትምህርት ማጥናት ይፈልጋል። ለመሆኑ ለዚህ ሁሉ ወሳኝ ለሆነውና እና ወደ ዩኒቨርሲቲ ለመግባት ለሚያበቃው ፈተና ናሆም ያደረገው ቅድመ ዝግጅት ምን ይመስላል? በአብዛኛው ከሶስት ወር በፊት ነበር የጀመረው። ለመረጋት ለማጥናት፣ እና ለመረጋት እንዲገባ በኋላ ሲደርስ ማለት ዝም ብሎ ሪቫይዝ ለማድረግ ማለት እኔ ፐርሶናል አንድ ሳምንት ነው እረብሻለሁ ማለት ነው። የአስራ ሁለተኛ ክፍል የዩኒቨርሲቲ መግቢያ ፈተናን ወስደው ለጊዜው ከፈተና ነጻ የሆኑ ወጣቶችን ነበር በዛሬው የወጣቶች አለም ዝግጅት ያነጋገር ነው። ሌሎች የአስራ ሁለተኛ ክፍል ተፈታኞችስ ምን እያደረጋችሁ ይገኛል? በፌስቡክ ዲደብልዩ አማሪክ ገጻችን ላይ ላኩልን። ለዝግጅቱ ልደት አበበ ነኝ። መልካም የረፍት ቀናት።